ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን፣ እንደምናመሻችሁ አድማጮቻችን። የዛሬ ሰኞ ጥቅምት 17 ቀን 2007 ዓ ም ስርጭታችንን ይዤ የማስተናግዳችሁ አዳነች ፍስሐዬ ነኝ። በዛሬ ፕሮግራማችን ኢትዮጵያ ኢቦላ ወደ ተዛመተባቸው ሶስት የአፍሪካ ሀገሮች ፈቃደኛ የጤና ባለሙያዎች ለመላክ ወሰነች። የኢትዮጵያ ብሔራዊ የምርጫ ቦርድ ከፖለቲካ ፓርቲዎች የቀረቡትን ቅሬታዎች እንደሚመረምር አስታወቀ። በላይቤሪያ ወደ ሀኪም ቤት የሚሄዱት የኢቦላ በሽተኞች ብዛት መቀነሱ ተገለጸና አፍሪቃ በጋዜጦች የሚሉት ይቀርባሉ። አሁን ግን የዓለም ዜና ይቀድማል። ቆንጅታ፣ እየታነብልናለች ጤና ስጥልኝ፣ እንደምናመሻችሁ የአፍሪካ ቀንድ ሀገሮች ከ ከስምንት ቢሊዮን ዶላር በላይ በልማት እርዳታ ሊሰጣቸው መሆኑ ዛሬ ተገለጠ። ይህ ይፋ የተደረገው ዛሬ በአዲስ አበባ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ባስተናገዱትና የክልሉ የፊናንስና የፖለቲካ መሪዎች በተወያዩበት ጉባኤ ላይ ሲሆን የአውሮፓ ህብረትና ሶስት ዓለም አቀፍ የልማት ባንኮች እርዳታውን ሊያዋጡ ቃል ገብተዋል። የልማት እርዳታው የሚሰጠው ለኢትዮጵያ፣ ለኤርትራ፣ ኬንያ፣ ጅቡቲ፣ ሶማሊያ፣ ደቡብ ሱዳን፣ ሱዳንና ዩጋንዳ ሲሆን ዓላማውም በክልሉ ድህነትን ለመቀነስና የኢኮኖሚ እድገትና እድሎችን ለመፍጠር መሆኑ ታውቋል። ዝርዝሩ በሶስት ሰዓቱ መደበኛ ዝግጅታችን ይቀርባል። በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ምዕራብ አፍሪቃ ውስጥ ቁጥሩ ወደ አምስት ሺህ የተጠጋ ሰው የገደለው የኢቦላ ወረርሽኝ የበለጠ ምላሽ የሚጠይቅ መሆኑን በማሳሰብ ላይ ናቸው። አምባሳደር ሰማንታ ፓወር ጊኒ ውስጥ አንድ ቀን ቆይታ ካደረጉ በኋላ ዛሬ ማለዳ በትዊተር አማካይነት በጻፉት ቃል ችግሩ ከባድ ነው። እጅግ መሰረታዊ የሆነ አቅርቦት ሲገኝ የብዙ ሰዎችን ህይወት ሊያተርፍ ይችላል ብለዋል። አምባሳደሯ በወረርሽኙ ከማናቸውም በከፋ ደረጃ ወደ ተጠቁት ሀገሮች የተጓዙ ሲሆን ሴራሊዮንና ላይቤሪያም ይሄዳሉ። ይህ በዚህ እንዳለ የሰሜን ምስራቋ የዩናይትድ ስቴትስ የኒውዮርክ ክፍለ ሀገር አገረ ገዢ በምዕራብ አፍሪቃ የኢቦላ ህሙማንን አክመው የሚመለሱ የጤና ሰራተኞች ለ21 ቀናት ከሰው በማይገናኙበት ሁኔታ መቆየት አለባቸው ተብሎ የታወጀውን ፖሊሲ አሻሽለውታል። የኒውዮርኩ አገረ ገዢ አንድሮ ኮሞ ትናንት እሁድ በሰጡት መግለጫ ዩናይትድ ስቴትስ ሲገቡ የቫይረሱን ምልክት የማያሳዩ የህክምና ባለሙያዎች ለሀያ አንድ ቀናት በየቤታቸው እንዲቀመጡ ይፈቀዳል፣ እናም በቀን ሁለት ጊዜ በሌላ የጤና ባለሙያ ክትትል ይደረግላቸዋል ብለዋል። አገረ ገዢ ኮሞ ይህንን የተሻሻለውን ፖሊሲ ይፋ ያደረጉት ከሁለት ቀናት በፊት እሳቸውና የአጎራባች ኒውጀርሲ አገረ ገዢ ክሪስ ክሪስቲ ከምዕራብ አፍሪቃ የሚመጡ የሕክምና ሰራተኞች የግዴታ ለ21 ቀናት ከሰው ተነጥለው መቀመጥ አለባቸው ብለው በጋራ ያወጡትን ፖሊሲ ተከትሎ ነው። ሁለቱ ባለስልጣናት ይህንን ፖሊሲ የቀደመውን ፖሊሲ ያወጡት ጊኒ ውስጥ የኢቦላ ህሙማንን ሲያክሙ ቆይተው የተመለሱ የኒውዮርክ ሐኪም ለቫይረሱ መጋለጣቸው መታወቁን ተከትሎ ነው። ቱኒዚያ ውስጥ ዋናው ከሃይማኖት ነጻ የሆነው ተቃዋሚ ፓርቲ በታሪካዊው ምክር ቤታዊ ምርጫ ትናንትና በተካሄደው አሸንፊያለሁ እያለ ነው። የምርጫው አስፈጻሚ ባለስልጣናት ዛሬ ማታ ለ217ቱ የምክር ቤት መቀመጫዎች የተካሄደውን ምርጫ ከፊል ውጤት ይፋ ያደርጋሉ ተብሎ ይጠበቃል ጠቅላላው ውጤት ይፋ የሚሆነው ደግሞ የፊታችን ሐሙስ ነው ተብሏል። ይሁን እንጂ ኒዳአቱን የተባለው ፓርቲ ህዝቡ ድምፅ ሰጥቶ ሲወጣ በመጠየቅ በተጠናቀረ አሀዝና በወጡት ቅድመ ውጤቶች በመመርኮዝ ወደ ሰማኒያ የሚጠጉትን መቀመጫዎች አሸንፊያለሁ እያለ ነው። ለዘብተኛ እስላማዊ ፓርቲ ስልሳ መቀመጫዎችን ያገኛል ተብሎ ተጠብቋል። በትናንቱ ምርጫ ቁጥራቸው ወደ ዘጠና የሚጠጉ ፓርቲዎች ተወዳድረዋል። እንደ አውሮፓውያን አቆጣጠር በ2011 የሀገሪቱ ህዝብ አምጾ አምባገነኑን መሪ ዚን ኤል አቢዲን ቤን አል ከስልጣን ካስወገደ ወዲህ ይህ የትናንቱ ምርጫ በሀገሪቱ የኋለኛው ዲሞክራሲያዊ እርምጃ ተደርጎ መታየቱ ይታወቃል። ፕሬዝደንታዊ ምርጫው ደግሞ በሚቀጥለው ህዳር ወር መጨረሻ ላይ ይካሄዳል። አድማጮች ዜናው በዚሁ አበቃ። ቆንጅትን ለዜናው እናመሰግናለን። በሶስት ሰአቱ ፕሮግራማችን ሰፋ ያለ ዜና ይዛ ትመለሳለች። አሁን ወደ ቀዳሚው ዝግጅታችን እናመራለን። ኢትዮጵያ በኢቦላ ወረርሽኝ ወደሚሰቃዩት ሶስት የምዕራብ አፍሪካ ሀገሮች ፈቃደኛ የጤና ባለሙያዎችን ለመላክ ወስናለች። ቡድኑን ለመቀላቀል ብዙ ባለሙያዎች ማመልከቻ እያስገቡ መሆናቸው ተገልጿል። የኢትዮጵያ መንግስት ችግሩ ለደረሰባቸው ሀገሮች የአስር ሚሊዮን ብር እርዳታ እንደሚሰጥ ታውቋል። መለስካቸው አመሀ ዝርዝሩን ልኳል። ዛሬ ከቀትር በፊት በጤና ጥበቃ ሚኒስቴር ዋና መስሪያ ቤት የሀገሪቱ የጤና ጥበቃ ሚኒስትር ዶክተር ከሰተ ብርሃን አድማሱ ለጋዜጠኞች እንዳሉት የልዑካን ቡድኑን በሁለት ዙር ለመላክ ተወስኗል። የምዕራብ አፍሪካ ሀገሮች በተለይም በላይቤሪያ ሴራሊዮንና ጊኒ ላይ ከፍ ያለ ጥፋት እያስከተለ ያለውን የኢቦላ ወረርሽኝን ለመመከትና ለመግታት የአፍሪካ ህብረት ባለፈው ሳምንት ባቀረበው ጥሪ መሰረት ለአፍሪካውያን ወንድሞችና እህቶች መንግስት ያለውን አጋርነት ለመግለጽ ይህን ውሳኔ እንደተደረሰ ደረሰ። ዶክተር ከሰተ ብርሃን ኢትዮጵያ ከ200 በላይ የጤና ባለሙያ ልዑካንን ትልካለች ብለዋል። ኢትዮጵያ ኢትዮጵያ 210 የጤና ባለሙያዎችን በሁለት ዙር ትልካለች። እነዚህም ሐኪሞችን፣ ነርሶችን፣ የወረርሽኞችና የተላላፊ በሽታዎች መከላከያና መቆጣጠሪያ ባለሙያዎችን፣ የቅኝት ሥራ መኮንኖችን እንዲሁም ሌሎችም የጤና ባለሙያዎችን የሚያካትቱ ቡድኖች ናቸው። በምዕራብ አፍሪካ የምንሰጠው ድጋፍ በሦስት ዋና ዋና ተግባራት ላይ የሚያተኩር ይሆናል። የመጀመሪያው ህሙማንን በማከም ላይ የሚያተኩር ነው። በበሽታው በመጠቃት ላይ በሚገኙት የምዕራብ አፍሪካ ገሮች አሁን ያለው ሁኔታ ታይቶ የማይታወቅ እንደሆነ በጽሁፍ የተሰራጨው የሚኒስቴሩ መስሪያ ቤት መግለጫ ያመለክታል። ውቅያኖሶችን እያቋረጠ መስፋፋት የጀመረው ኢቦላ በመላው ዓለም የጋረጠው አደጋም ከፍተኛ መሆኑ አይጠረጠርምና አስፈላጊዎቹ እርምጃዎች ሁሉም መወሰድ እንደሚገባቸውም ያሳስባል። ሚኒስትሩ የዓለም ጤና ድርጅትን ጠቅሰው እንዳሉትም የኢቦላ ወረርሽኝ ከወዲሁ ካልተገታ በታህሳስ ወር መጀመሪያ ላይ በምዕራብ አፍሪካ በየሳምንቱ ተጨማሪ አስር ሺህ ሰዎች የበሽታው ሰለባ ይሆናሉ። የኢትዮጵያ መንግሥት የጤና ባለሙያ ልኡካንን ወደ እነዚህ ሀገሮች ለመስረድ ከወሰነ በኋላ ላወጣው ማስታወቂያ የኢትዮጵያውያን ባለሙያዎች ምላሽ ከፍተኛ እንደሆነም ገልጸዋል። የጤና ባለሙያዎቹ ከመንግስት ከግል ከመከላከያና ፖሊስ የሕክምና ተቋማት የሚወጡ ይሆናሉ። ፈቃደኛ ሆነው አገልግሎት ለመስጠት ለሚፈልጉ ሁሉ ማስታወቂያ አውጥተናል። ብዙ ባለሙያዎች ማመልከቻ እያስገቡ ናቸው። እነዚህ ባለሙያዎች አዲስ አበባ ውስጥ የሚገኙ ባለሙያዎችን ጨምሮ ከሁሉም የሀገሪቱ ክፍሎች የሚውጣጡ ይሆናሉ። ኢትዮጵያ የምትልካቸው የጤና ባለሙያዎች በሶስት ዋና ዋና ተግባራት ላይ እንደሚያተኩሩ ያስረዱት ሚኒስትሩ ሚኒስትር፣ ከነዚህም መካከል ኢትዮጵያ ካላት ተመክሮና በሀገር ውስጥም ካስገኘው ጥቅም አኳያ የማህበረሰብን እንክብካቤን በሚገባ የሚያደራጁ የጤና ባለሙያዎች ቁልፍ ድርሻ እንደሚኖራቸው አብራርተዋል። ዘ ሞስት ኢምፖርታንት ኢንተርቬንሽን ኢትዮጵያ ኢዝ የጤና ባለሙያዎቻችን ከሚሰማሩባቸው ተግባራት ዋነኛውና ኢትዮጵያ በተሻለ ሁኔታ ልታበረክት የምትችለው የማህበረሰብ እንክብካቤን በሚገባ ማደራጀት ነው። የዓለም የጤና ድርጅት ግምት እውነት የሚሆን ከሆነ ማለትም በየሳምንቱ አስር ሺህ አዳዲስ ህሙማን የሚጨመሩ ከሆነ ሆስፒታሎች በቂ ይሆናሉ ብለን አናስብም። ስለሆነም ጠንካራ የማህበረሰባዊ እንክብካቤ ስርዓት መዘርጋት አለበት። በማህበረሰቦች የበለጠ ተሳትፎ፣ በእነዚያ ሀገሮች ውስጥ ወረርሽኙ ይበልጥ እንዳይስፋፋ ንክኪን ለመከተል ለመከታተልና ለማወቅ እንዲሁም ሕክምናውን በአግባቡ ለማከናወን ይቻላል። በጋዜጣዊ መግለጫው ላይ ተገኝተው የነበሩት የአፍሪካ ህብረት ማህበራዊ ጉዳዮች ኃላፊ ዶክተር ካሎክ ሲዲክም የጤና ሰራዊት በማደራጀት በኩል ኢትዮጵያ ያላትን ልዩና ጠንካራ ተሞክሮ ጠቁመው የልኡካን ቡድኑ በዚህ ረገድ ትልቅ ስራ እንደሚያከናውን ያላቸውን እምነት ገልጸዋል ለኢትዮጵያ ህዝብና መንግስትም ምስጋናቸውን አቅርበዋል። ዶክተር ከሰተ ብርሃን አድማሱ ጨምረው እንዳስታወቁት በምዕራብ አፍሪካ ሀገሮች የኢቦላ ወረርሽኝን ለመመከትና ለመግታት ኢትዮጵያ ግማሽ ሚሊዮን ዶላር ወይም አስር ሚሊዮን ብር ትለግሳለች። የጤና ልኡካኑ ወደ ምዕራብ አፍሪካ አገሮች መቼ መሄድ እንደሚጀምሩና ከሦስቱ አገሮች ወደ የትኛው አገር እንደሚሄዱ አለበለዚያም በአንድ ጊዜ ወደ ሁሉም ተጎጂ አገሮች ይሄዱ እንደሆነ ተለይቶ አልተነገረም። ዛሬ የተለያዩ መገናኛ ብዙኃን እንደዘገቡት ሌላኛዋ የምዕራብ አፍሪካ ሀገር ማሊ ውስጥ አንድ የኢቦላ ቫይረስ ያለበት ሰው ተገኝቷል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የኢትዮጵያ ብሔራዊ ምርጫ ቦርድ ከመጪው ሀገር አቀፍ ምርጫ ጋር በተያያዘ በተቃዋሚዎች የፖለቲካ ፓርቲዎች የቀረቡ ቅሬታዎችን እንደሚመረምር አስታወቀ። ቅሬታዎቹን በጽሑፍ መቀበላቸውን የቦርዱ ኃላፊና የጽፈት ቤቱ ኃላፊ አቶ ነጋ ዱፌሳ ለቪኦኤ አረጋግጠዋል። እስክንድር ፍሬው ተከታዩን ልኳል። በዚህ ዓመት በሚካሄደው አገር አቀፍ ምርጫ ረቂቅ የጊዜ ሰሌዳ ላይ በቅርቡ ከብሔራዊ ምርጫ ቦርድ ጋር የተወያዩት አንዳንድ ተቃዋሚ ፓርቲዎች የተለያዩ ቅሬታዎችን አንስተዋል። በኢትዮጵያ ነጻና ፍትሐዊ ምርጫ ለማካሄድ የሚያስችል ሁኔታ የለም ያሉት እነዚህ ፓርቲዎች ከጊዜ ሰሌዳ በፊት በዚህ ቅሬታ ላይ መነጋገር እንደሚፈልጉ አስታውቀዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ በሰጠው ምላሽ የተለያዩ ቅሬታዎች በጽሁፍ ጭምር መቅረባቸውን አረጋግጧል። የቦርዱ ጸሐፊና የጽህፈት ቤት ኃላፊ አቶ ነቃዱ ፊሳ ለቪኦኤ እንዳሉት በጊዜ ሰሌዳው ላይ ከተካሄደው ውይይት በኋላ ቅሬታዎች ወደ ቦርዱ መጥተዋል። ስፔሲፊክ የሆኑ በጽሁፍ ያቀረቡ ሌሎች ኮምፕሌኖች ደግሞ አሉ ፔቲሽን የሚመስሉ ለምሳሌ 12 ፖለቲካ ፓርቲዎች አንድ ላይ እንደዚህ እሱም በተመለከተ እያየን ነው በጽህፈት ደረጃ ቅሬታዎቹ ገና እየታዩ ነው አዎ እየታዩ ናቸው ምክንያቱም ወደ ውይይቱ ስንሄድ ባይዘወይ እኛ ጋር አልደረሰም ፔቲሽኑ ከውይይቱ ወደዚህ ስንመለስ ነው ያገኘ ነው ፔቲሽኑን እና እየተመለከት ነው ነው እሱንም አይተን በጽህፈት ቤት የሚፈታ ከሆነ በጽህፈት ቤት ይፈታል። ችግሩስ አለ ወይ በተጨባጭ የለም የሚለውም እንደዚህ እናያለን። ለቦርድ መቅረብ ያለብትን ደግሞ ለቦርድ አቅርበን እንግዲህ፣ በምርጫ ጉዳይ ላይ ቦርዱ ነው ሰፊ ስልጣን ያለው እና ለቦርዱ አቅርበን ውሳኔ እንዲያገኝ እናደርጋለን በዛ መልኩ አሉ የሚሉት ችግሮች ደረጃ በደረጃ እየፈታን የምንሄድበት ሁኔታ አለ። የአብዛኛዎቹ ፓርቲዎች ቅሬታ የውይይት መድረክ እንዲዘጋጅ የሚጠይቅ መሆኑን የገለጹት አቶ ነጋ ቦርዱ ይሄንን እንደሚያመቻች አስረድተዋል። አብዛኛው የፖለቲካ ፓርቲዎች ሀሳብ የነበረው አሉብን የሚሉትን ችግሮች አንስተዋል። ግን ከሁሉም በላይ ሀሳቡን ሰብሰብ ባርገን ስናይ እንወያይበት ነው ይህን የውይይት መድረክ ደግሞ የጋራ መድረክ በቦርዱ ሰብሳቢነት ይደረጋል ከዚህ በፊትም እሱን በቀጣይ እያየን የምንሄድበትና አለን የሚሉትን ችግሮች እየተስተናገዱ እየተወያዩበት አንዳንድ ጊዜ በጋራ ስንወያይ መፍትሄውም ከራሳቸው ይመጣልና ሁሉም ፓርቲዎች የሚሳተፉበት ነው የገዢውን ፓርቲ የተቃዋሚን ፓርቲ እግሌ እግሌ አይባልም ሁሉም ይሳተፉበታል ይወያዩበታል ለቦርዱም የተሰጡ ስልጣኖች አሉ። ያንን ተከትለን አስፈላጊውን ነገር እናደርጋለን ብዬ ነው። መድረክ እናዘጋጃለን ብዬ ማሰቡ ነው ያሉኛሉ። የጋራ መድረክ፣ የጋራ መድረክ የምትወያዩበት የፖለቲካ ፓርቲዎች የጋራ መድረክ ለማዘጋጀት እኛም እቅዱ አለን። እሱን እናደርጋለን። የኢትዮጵያ ብሔራዊ ምርጫ ቦርድ ገለልተኛ ያልሆኑ የምርጫ አስፈጻሚዎችን እየጋበዘ ነው ሲሉ አንዳንድ ተቃዋሚ ፓርቲዎች ቅሬታ አሰምተዋል። በዚሁ ጉዳይ ላይ የተናገሩት አቶ ነጋ አስተያየቱ የቦርዱን አሰራር አያንጸባርቅም ብለዋል። የምርጫ አስፈጻሚዎችን ገለልተኝነት በተመለከተ ቦርዱ በጣም ሲሪየስ ነው። የምርጫ አስፈጻሚዎች ገለልተኛ መሆን አለባቸው። ይህንም በተመለከተ ለምሳሌ በየምርጫ ዘመኑ ለረጅም ዓመታት የሰሩ ምርጫ አስፈጻሚዎች እንዳሉ ይታወቃል። ግን በየምርጫ ዘመኑ መልማይ ቡድን ይሰማራል። በየክልሉ በዋና መስሪያ ቤት መልማይ መሆን ያለባቸው ሰዎች ይለዩና እንዲሰማሩ ይደረጋል። ከመሰማራታቸው በፊት ስልጠና ይሰጣል። ገለልተኛ የምርጫ አስፈጻሚ መስፈርቶች አሉ። ገለልተኛ መሆን አለበት፣ ለሕገ መንግስቱ ታማኝ መሆን አለበት፣ በማህበረሰቡ ውስጥ ተቀባይነት ያለው መሆን አለበት፣ በስነ ምግባሩ ማለት ነው። የሙያ ብቃቱም የተረጋገጠ መሆን አለበት የሚሉ መመዘኛ የትኛውን ፓርቲ አባል መሆን የለበትም፣ የትኛውን ፓርቲ አባልም መሆን የለበትም፣ ገለልተኛ መሆን አለበት። ይህም በተመለከተ መልማይ ቡድኖቹ ከተለያዩ ባለድርሻ አካላት በህብረተሰቡ ውስጥ ካሉት ባለድርሻ አካላት ስለ ሰውዬው ማንነት መረጃ እንዲያሰባስቡ ሲሪየስሊ አቅጣጫ ተሰጥቷል። መረጃ ያሰባስባሉ። በስተመጨረሻ ያንን ካጣሩ በኋላ የተመለመለው ሰውዬ ራሱ የተዘጋጀ ፎርም አለ። ከማንም የፖለቲካ ፓርቲ ወገንተኝነት ነጻ ነኝ ብሎ እንዲፈርም ይደረጋል። ይሄን ሁሉ ጥንቃቄ እናደርጋለን፣ በሂደቱ ማለት ነው። ይሄን አልፎ ገለልተኛ ያልሆነ የምርጫ አስፈጻሚ ተመልምሎ ከተገኘ ፖለቲካ ፓርቲዎች፣ የሚሆኑ ሌሎች ባለድርሻ አካላት፣ ማንኛውም ሰው ጥቆማ ሊሰጠን ይችላል። ተከታትለን እርምጃ እንወስዳለን። የዘንድሮ ሀገር አቀፍ ምርጫ የድምፅ መስጫ ቀን ግንቦት 16 2007 መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ ረቂቅ የጊዜ ሰሌዳ ያመለክታል። ቦርዱ በመጪው ሳምንት በሚያካሄደው ስብሰባ ይህንን ረቂቅ የጊዜ ሰሌዳ መርምሮ እንደሚያጸድቅ ይጠበቃል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ይህ በ1431 መካከለኛ ሞገድ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። በናይልሳት ስርጭታችን እስከ አንድ ተኩል ይቀጥላል። ያለህፏችሁ ዝግጅቶች ካሉ በቪኦኤ ኒውስ ዳት ካም ስላሽ አምሃሪክ መከታተል ትችላላችሁ። በፌስቡክእና ትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። አሁን ደግሞ አፍሪቃ በጋዜጦች አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጭምቆ ያቀርባል። የኢትዮጵያ የረሃብ ገጽታ የነበረችው ሀገረ ሰላም ከ30 ዓመታት በኋላ የኢትዮጵያ የባቡር ሀዲድ ግንባታ የስኬቷ ምልክት ነው ተባለ፣ ኢቦላ በምዕራብ አፍሪቃ የተገኘውን ስኬት እየሸረሸረ መሆኑን ተገለጸ፣ የሚሉትን ርዕሶች ነው ዛሬ የምንመለከተው። በጋርዲያን ድረገጽ የኢትዮጵያ የባቡር ሀዲድ ግንባታ ውጥን ኢትዮጵያ በጀመረችው የትራንስፎርሜሽን ማለት የተሟላ ለውጥ እቅዷ እንድትቀጥል አስችሏል ይላል። በሀገሪቱ የመሠረተ ልማት ዝርጋታ ፕሮግራም አንዳንድ የሚጎሉ ነገሮች ቢኖሩም የባቡር ሀዲድ ውጥኗ አመርቂ ስኬት ሆኗል ሲል ድረገጹ አስገንዝበዋል። እያበበች በመሄድ ላይ ባለችው አዲስ አበባ የሚታየው የመንገዶችና የሲሚንቶ ፍርስራሽ እንዲሁም የሚቦነው አቧራ ግብ በአፍሪቃ የመጀመሪያው የሆነውን የቀላል ባቡር ሃዲድ ለመገንባት ነው። ይህም እንደ አውሮፓ አቆጣጠር በ1980ዎቹ ዓመታት በወታደራዊ አገዛዝ ስር ሰፍኖ ከነበረው አስከፊ ረሃብ ወዲህ በሀገሪቱ የታየ አመርቂ እድገት መሰረት ነው በማለት ዘ ጋርዲያን ላይ የወጣው ጽሁፍ አውስቷል። ከቻይና በተገኘ ብድርና በቻይና የሚሰራው የባቡር ሀዲድ በመጭው አመት ተጠናቆ ምናልባትም በመጪው ግንቦት ወር በሚካሄደው ብሔራዊ ምርጫ መራጮችን ወደ ምርጫ ጣቢያዎች ለማጓጓዝ ይደርሳል የሚል ተስፋ እንዳለ ዘገባው ገልጿል። በ475 ሚሊዮን ዶላር የሚገነባው ባቡር ሃዲድ በመጪ ሐምሌ ወር በሚያበቃው የአምስት ዓመታት የትራንስፎርሜሽን በርካታ ግቦች አንዱ ነው። የባቡር ሃዲዱ ግንባታ ታዲያ ከድህነት ለመውጣት በመጣር ላይ ያለችው ሀገር ያሳየችው አመርቂ ውጤት ይሆናል ይላል ዘገባው። የ31 ዓመት ዕድሜ የውጥኑ ስራ አስኪያጅ የሆኑት አቶ በኃይሉ ስንታየሁ በእግረኞችና በመኪኖች በተጨናነቀችው አዲስ አበባ 34 ኪሎ ሜትር የሚሆን የባቡር ሃዲድ መገንባት ትልቅ ነገር ነው። ባለፉት ሁለት ዓመታት ውስጥ ትልቅ ስኬት አግኝተናል። አሁን በመጠናቀቅ ደረጃ ላይ ደርሰናል ማለታቸውን ዘገባው ገልጿል። ማህሌት ተስፋዬ የተባለች የመንግሥት ሠራተኛ ደግሞ ትንጥ የሆነችው ቤቷ ለባቡር ግንባታ የምትፈርስ ብትሆንም እሷ ያተኮረችው በሀገሪቱ ገጽታ ላይ ነው። እንደ ኢትዮጵያውያን ለእኛ ወደ አሜሪካና አውሮፓ ለመሄድ ቪዛ ለማግኘት ከባድ ነው። ሆኖም በቅርቡ ስለምናድግ የውጭ ሀገር ተወላጆች ወደ ሀገራችን ለመግባት ቪዛ ለማግኘት ከባድ ይሆንባቸዋል ስትል ምኞቷን እንደገለጸች ጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቁሟል። ቀላል የባቡር ሐዲድ ግንባታን የመሳሰሉት እቅዶች የሥራ ቦታ እጥረት ባለባት ሀገር የ2.7 ሚሊዮን የሥራ ዕድል እንደሚያስገኙ የሀገሪቱ ፕሬዚደንት ዶክተር ሙላቱ ተሾመ በቅርቡ እንደተናገሩ ዘገባው ጠቅሷል። ዓለም አቀፍ የገንዘብ ድርጅት የኢትዮጵያን የእድገት ሁኔታ ቢያሞግስም የእዳው እየጨመረ መሄድና የግል ዘርፍ መታፈን እንደሚያሳስበው መግለጹን ዘ ጋርዲያን የተባለው ድረገጽ ዘግቧል። ከ30 ዓመታት በፊት በኢትዮጵያ ሰፍኖ የነበረው ረሃብ ገጽታ ሆና የነበረችው ሀገረ ሰላም የሀገሪቱ መንግስትና በጎ አድራጊው ባብ ጌልዶቭ ባደረጉት ጥረት መሰረት አሁን የተሻለ የእርሻ ዘዴ በመጠቀማቸው ምድረበዳ ሆኖ የነበረው መሬቷ ወደ ለምለም አረንጓዴ ተለውጧል። ምን የመሰለ ትምህርት ቤትና የጤና ማዕከልም አሏት ሲል አሁንም ጋርዲያን ድረገጽ ባወጣው ጽሑፍ ገልጿል። በያዝነው ወር በሰሜን ትግራይ በምትገኘው ሀገረ ሰላም ስለነበረው ረሃብ የቢቢሲ ማለት የብሪታንያ የዜና ስርጭት ጋዜጠኛ ማይክል በርግ ከ30 ዓመታት በፊት ሲገልጽ መጽሐፍ ቅዱስ ላይ የተጻፈውን አይነት አስከፊ ረሃብና ወደ ምድር ላይ ገሃንም የሚጠጋ ሲል ገልጾት እንደነበረ ጽሑፉ ጠቅሷል። ያኔ የኤሌክትሪክ መብራት፣ ንጹህ የሚጠጣ ውሃ፣ መንገድም ሆነ ትምህርት ቤት እንዳልነበራት ዘገባው ያወሳል። አቶ ገብረስላሴ ሀደራ የተባሉ የ65 ዓመት ዕድሜ ገበሬ ደግሞ በዛን ወቅት ስለነበረው ሁኔታ መናገር ከባድ ነው። ብዙ ሰዎች ሲሞቱ አይቻለሁ። ብዙ እንስሳት ሞተዋል። እሚላስ የሚቀመስ ስላልነበረ ሰዎች አጥንት እስከ መብላት ደርሰው ነበር። ሰላም አልነበረም። አሁን ግን ሰላም አለ። መስራትም መብላትም ይቻላል፣ ሲሉ እንደገለጹት የጋርዲያን ጽሑፍ ጠቅሷል። በረሃቡ ወቅት የምግብ ማከፋፈያ ማዕከሎች የነበሩት ቦታዎች አሁን እንቅስቃሴ በተመላበት የጤና ማዕከልና ሁለተኛ ደረጃ ትምህርት ቤት ተተክተዋል። የሀገረ ሰላም ነዋሪዎች አሁን ኤሌክትሪክ መብራት አላቸው፣ ተንቀሳቃሽ ስልክም አላቸው፣ የምግብ እጥረትም የለም ይላል ጋርዲያን ድረገጽ ላይ የወጣው ጽሑፍ። ያም ሲባል ግን ይላሉ የ34 ዓመት ዕድሜ የሀገረ ሰላም ትምህርት ቤት ሥራ አስኪያጅ፣ ያም ሲባል ግን አሁንም ቢሆን ረሃብ የልጆችን የመማር አቅም እየገደበ ነው በያዝነው ዓመቱ እንኳን 88 የሚሆኑ ተማሪዎች በረሃብ ምክንያት ሊማሩ ስላልቻሉ በእርሻ መስክ ተቀጥረው ለመስራት ተገደዋል ሲሉ አቶ አርአያ ገብረ ሕይወት መናገራቸውን ዘጋርዲያን ድረገጽ አስገንዝቧል። ወደ ምዕራብ አፍሪቃ ስናመራ ደግሞ ከቅርብ ዓመታት ወዲህ ምዕራብ አፍሪቃ ውስጥ የተገኙ ስኬቶች በኢቦላ መዛመት ምክንያት ተሸርሽረዋል ሲል ኒውዮርክ ታይምስ ጋዜጣ በያዝነው ሳምንት ዘግቧል። በምዕራብ አፍሪቃ የተዛመተውን ኢቦላ ለመግታት 19,000 የሚሆኑ ሐኪሞችና ነርሶች ያስፈልጋሉ። ይሁንና የዓለም ማህበረሰብ እስካሁን ባለው ጊዜ ጥቂቶቹን እንኳን አላከም ሲል የተባበሩት መንግስታት ድርጅት እንዳስታወቀ የኒውዮርክ ታይምስ ጋዜጣ ዘግቧል። በኢቦላ በሽታ የሞቱት አስከሬኖችን በሽታው በማይተላለፍበት መንገድ ለመቅበር ከሚያስፈልጉት አምስት መቶ ቡድኖች በአሁኑ ወቅት በቦታው የሚገኙት አምሳ ብቻ ናቸው። የሚከፈላቸው ኬት እንደሆነም እስካሁን ባለው ጊዜ ግልጽ አይደለም። ኢቦላ በጦርነት በተበጣጠቁት የምዕራብ አፍሪካ ሀገሮች ከአስርተ ዓመት ወዲህ የተገኙትን ጥሩ ውጤቶች ጠራርጎ እየወሰደ ነው። ትምህርት ቤቶች እየተዘጉ ነው። የክትባት ዘመቻም ቆመዋል። አርሶ አደሮች የእርሻ ቦታቸውን ጥለው በመሄዳቸው የምግብ ቀውስ እያንዣበበ ነው። ኢቦላ ጊኒ፣ ላይቤሪያና ሴራሊዮን ከመግባቱ በፊትም ለጋሽ አገሮች የጤና ጥበቃ ስርዓታቸውን ለማጠናከር በሚሊዮኖች የሚቆጠር ዶላር ሲያወጡ ቆይተዋል። የተባበሩት መንግስታት ድርጅት የረድኤት አገልግሎቶች ለአስርተ ዓመታት ያህል በሦስቱ ሀገሮች ሲሰሩ ቆይተዋል። የጤና ጥበቃ ሰራተኞችን አሰልጥነዋል። የልጆች ሞት መጠን እንዲቀንስ ልጆች በብዛት የትምህርት ዕድል እንዲያገኙ ረድተዋል። የተባበሩት መንግስታት ድርጅት የሰላም ጥበቃ ተልእኮ ሴራሊዮን ከግጭት እንድትወጣ ከ20 ዓመታት በላይ ለሆነ ጊዜ ሲደግፋት ቆይቷል። ላይቤሪያ ውስጥ ኢቦላ ሲገባ አምስት ሺህ የሚሆኑ ሰላም ጠባቂዎች ነበሯት። አሁን ግን ይህ ሁሉ ስኬት በኢቦላ መዛመት እየተሸረሸረ ነው። አንዳንድ ግጭቶች እየተነሱ ነው። በአካባቢው ባሉት ጎረቤት ሀገሮች መካከል ውጥረት እየሰፈነ ነው። የተባበሩት መንግስታት ድርጅት አካል የሆነው ዓለም አቀፍ የእርሻ ልማት ተቋም የኢቦላ መዛመት ከዚህ ቀደም ታይቶ በማይታወቅ መልኩ የረሃብ ሁኔታ ሊያስከትል ይችላል ማለቱን ኒውዮርክ ታይምስ ጋዜጣ ላይ የወጣው ዘገባ ጠቁሟል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ። Good job. i <laughs> አድማጮች የምሽቱ ስርጭታችን እዚህ ላይ ያበቃ። ከምሽቱ 3 ሰዓት ላይ በአጭር ሞገድ በ25ና በ31 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። ፕሮግራምን የመራልን ንጉሱ ታምሬ ነው። በንግብ ፕሮግራማችን እስክንገናኝ በደህና ቆዩ ነው።